በተባበሩት መንግስታት ድርጅት የሰብአዊ ድጋፍ ማስተባበሪያ ጽህፈት ቤት ከቤንሻንጉል ጉምዝ ክልል ድጋሚ የተፈናቀሉ ከ37 ሺህ በላይ ሰዎች አስቸኳይ ድጋፍ እንደሚያስፈልጋቸው ባለፈው ሳምንት ባወጣው መግለጫ ማስታወቁን ተከትሎ የክልሉ አደጋ ስጋት ስራ አመራር ኮሚሽን ድጋሚ የተፈናቀለ የለም ሲል አስተባበለ። ከሳምንታት በፊት ከመተከል ጉባ ወረዳ ከተፈናቀሉ መካከልም 221 ሰዎች ወደ ቀያቸው መመለሳቸውን ኮሚሽኑ ገልጿል። የሰብአዊ ድጋፍ ማስተባበሪያ ጽህፈት ቤቱ ድጋሚ ተፈናቅሎ ያላቸውን አስመልክቶ የምዕራብ ዞን አደጋ ስጋት ስራ አመራር ጽህፈት ቤት ከቤንሻንጉል ጉሙዝ ክልል ድጋሚ ተፈናቅሎ በመጠለያ ውስጥ ያለ የለም ካለ በኋላ ባለፈው ዓመት ተፈናቅለው ወደ ክልሉ ያልተመለሱ በርካታ ሰዎች ግን የሰብአዊ ድጋፍ እየተደረገላቸው ነው ብሏል። በድጋፍ እጦትና ጸጥታ ስጋት ድጋሚ ተፈናቀልን ያሉ ግለሰቦች የሰብአዊ ድጋፍ እንደሚያስፈልጋቸው አስታውቀዋል። ናኮር መልካ ተጨማሪውን ይዟል። በተባበሩት መንግስታት ድርጅት የኢትዮጵያ ሰብአዊ ድጋፍ ማስተባበሪያ ጽህፈት ቤት ከቤኒሻንጉል ጉሙዝ ክልል ድጋሜ የተፈናቀሉ ከ37 ሺህ በላይ ሰዎች አስቸኳይ ድጋፍ እንደሚያስፈልጋቸው ባለፈው ሳምንት ባወጣው መግለጫ አስታውቋል። ጽህፈት ቤቱ ነአሴ 7 2012 ዓ ም ባወጣውና ለተለያዩ የብዙሃን መገናኛዎች በላከው መግለጫ ከዚህ ቀደም ከክልሉ ከአማሺና ሶሳ ዞኖች ተፈናቅለው ከነበሩና ወደ ክልሉ ከተመለሱ 64594 ሰዎች መካከል ከ37000 በላይ ሰዎች በድጋሚ ተፈናቅለው በኦሮሚያ ክልል ምዕራብ ወለጋ ሰባት ወረዳዎች ውስጥ እንደሚገኙ ገልጿል። ጽህፈት ቤቱ ድጋሚ የተፈናቀሉበትን ምክንያት ሲያትትም የመሰረታዊ አገልግሎቶች እጥረት፣ የጸጥታ ስጋት፣ የመልካም አስተዳደር እጦትና ሌሎችንም አስፍሯል በመግለጫው በዚህ ዙሪያ ተጨማሪ መረጃ ለማግኘት ወደ ህዝባዊ ድጋፍ ማስተባበሪያ ጽህፈት ቤቱ የኮሙኒኬሽንስ ቡድን መሪ ወይዘሮ ማልዳና ደውጋብን ብንደውልም በሚቀጥለው ሳምንት ስለ ጉዳዩ ተጨማሪ ማብራሪያ እንደሚያወጡ ገልጸው መግለጫውን እንድንጠብቅ ጠቁመዋል። በምዕራብ ወለጋ ዞን ነጆ ወረዳ ውስጥ እንደሚኖሩና ከካማሺ አገለ ወረዳ ተፈናቀልኩ ለደህንነቴ ስለመሰጋ ስሜን አልጠቅስም ያሉ ግለሰብ ለሁለተኛ ጊዜ የተፈናቀሉበትን ምክንያት እንዲያስረዳሉ ከካማሺ ዞን አገሎ ወረዳ መስከረም 16 2011 ዓ.ም ተፈናቅለን ኑሯችንም ምስገልግሎ ወጣ። ከዛ በ2011 ዓ.ም ወረሃ ግንቦት ውስጥ አካባቢው ተረጋግቷል ስንባል ወደ አገሎ ተመልሰን ነበር። ነገር ግን ቤታችን ቀያችን አልነበረም። ለመኖርም አመቺ አልነበረም። ለማረስም ሆነ ለመነገድ፣ ከብትም ለማርባት ስላልቻልን ድጋሚ ተፈናቅልን። በአሁኑ ጊዜም መንግስት አልፎ አልፎ በሚያደርግልን ድጋፍ በነጆ ከተማ ውስጥ እየኖርን ነው ብለዋል። የሰባት ልጆች እናት መሆናቸውን የገለጹት ስማቸውን መጥቀስ ያልፈቀዱ ወይዘሮም በነጆ ወረዳ ውስጥ ከነልጆቻቸው ተጠልለው እንደሚገኙ ገልጸዋል። በአሁኑ ጊዜ ያሉበትን ሁኔታ እንዲያስረድተዋል። ወደ ተፈናቀልንበት ቦታ ስንመለስ ቤታችን፣ የቤት ውስጥ መገልገያችን አንድም የለም። መንግስትም በወቅቱ በግዴታ ስለመለሰን እዛም ስንደርስ ለመኖር ስላልተመቸን ተመልሰን በአሁኑ ጊዜ በሰዎች እርዳታ በነጁ ከተማ ውስጥ እየኖርን ነው ብለዋል። አስቸኳይ እርዳታ እንዲደረግላቸውም ጥሪ አቅርበዋል። እነኚሁ ተፈናቃዮች የልጅናት ህፃን፣ የአካል ጉዳተኛ እና ብዙ የተጎዱ ሰዎች አሉ የሚበሉት የሚጠጡት፣ መጠለያም የሌላቸው ብዙ ናቸው። መንግስት ቦታ ሰጥቶን የስራ ሁኔታም አመቻችቶልን ወደ ቀደመው የልማት ስራችን መመለስ እንፈልጋለን። ወገናችን ነው ብሎ ከጉናችን የሚቆም አካል ያስፈልገናል ብለዋል። ባለፈው 2011 ዓ.ም በተከሰተው ግጭት ከቤኒሻንጉል ጉሙዝ ተፈናቅለው ወደ ክልሉ ሳይመለሱ የቀሩና በምዕራብ ወለጋ የተለያዩ ወረዳዎች ውስጥ ለተለያዩ ችግሮች የተጋለጡ ተፈናቃዮች እንዳሉም ከተፈናቃዮች መካከል ገልጸዋል። የምዕራብ ወለጋ ዞን የአደጋ ስጋት ስራ አመራር ጽህፈት ቤት ኃላፊ አቶ ኢሊያስ ከድር ከቤኒሻንጉል ጉሙዝ በድጋሚ ተፈናቅለው ወደ ዞኑ የመጡ የሉም ብለዋል። ቁጥራቸውን ባይገልጹም ከዚህ ቀደም ወደ ቤኒሻንጉል ጉሙዝ ያልተመለሱ ተጨማሪ የሰብአዊ ድጋፍ የሚያስፈልጋቸው እንዳሉ ግን አልሸሸጉም። ሰኞ መመ ከቤኒሻንጉል ጉሙዝ ክልል በ2011 ዓ ም ተፈናቅለው የነበሩ በተሰራው የሰላምና እርቅ ተግባር ተመልሰው ነበር። እንደ ሁለተኛ መፈናቀል ተደርጎ የወጣው መግለጫ ፍጹም ስህተት ነው። ድጋሜ የተፈናቀለ ሰው የለም። ነገር ግን ያለው መፈናቀል በሁለቱ ክልሎች ወሰን አቅራቢያ ይኖሩ የነበሩት ሕይወታቸውን እንደ ቀድሞ መምራት ስላልቻሉ መንግስትና የተለያዩ የእርዳታ ድርጅቶች ድጋፍ እያደረጉላቸው ነው። ቤት ንብረታቸው በመውደሙና በጸጥታ ስጋት ወደ ቤኒሻንጉል ጉሙዝ ያልተመለሱም ነበሩ። እነሱም በሰባት ወረዳዎች ውስጥ ይገኛሉ። ይህ ግን በድጋሚ መፈናቀል የተከሰተ አይደለም ብለዋል። የቤኒሻንጉል ጉሙዝ ክልል የአደጋ ስጋት ስራ አመራር ኮሚሽን ኃላፊ አቶ ታርቀኝ ታሲሳ ከክልላችን ድጋሚ የተፈናቀለ ሰው የለም ሲሉ አስተባ ብለዋል። እንደገና ተፈናቀሉ የሚባለውን ለማጣራት ሞከርን። በነሱ ገለጻ ሰዎቹ መጀመሪያ ተፈናቅሎ ነበር ወደ ቦታቸው ተመለሱ፣ ከዛ ተመልሶ ወጡ። እንግዲህ ይህንን የሚገልጹት ሁለት ሺህ አስራ አንድ አካባቢ የነበረውን ስለዚህ ይሄ ነገር በእኛ ሪፖርት የለም ኦሮሚያ ኮንፊርም እንዳደረጋቸው እና ከኦሮሚያ ጋር እንደገመገሙት ዲግሪግ እንዳደረጉት እና እንደተስማሙት ነው እነሱ የሚገልጹት። በእኛ በኩል ግን የተፈናቀሉት ሙሉ በሙሉ ወደ ቀያቸው የተመለሱ መሆኑን በቦታቸው ላይ ሆኖ አስፈላጊ የሆነ ፉድ ነን ፉድ እና ዱሬብል ሶሉሽን በየፕሮግራሙ እየተደረገላቸው መሆኑን እና ሰዎች ወደ ነበሩበት ሰላም መግባባት እና አብሮ መኖር የተመለሱበትና ጥሩ ከመጀመሪያው የበለጠ መግባባት ውስጥ እንዳሉ እኛ ኢንፎርሜሽን ያለን እና በካማሽ ዞን፣ በአሶሳ ዞን መማውቆ ምንም አይነት በአሁኑ ጊዜ ችግር የሌለ መሆኑን ነው እኛ የምናውቀው። በቤንሻንጉል ጉሙዝ ውስጥ መተከል ዞን ጉባ ወረዳ ከሳምንታት በፊት ተከስቶ በነበረው ግጭት ተፈናቅለው ከነበሩ መካከልም ሁለት መቶ ሀያ አንዱ ተመልሰዋል ሲሉ ገልጸዋል አቶ ታረቀኝ። ቀበሌ ላይ የነበሩ ሁሉም ማህበረሰብ ተደናግጠው የወጣበትና ወደ አንድ መቶ ሰላሳ ስድስት የሚሆኑ ከአንድ ቀበሌ ወደ ሁለት መቶ ሀያ አንድ ሰው የሚሆኑ ከሌላ ቀበሌ አስራ ሶስት ሰዎች የሚሆኑ ከሌላ ቀበሌ፣ ሶስት ቀበሌ ያ የተፈናቀሉ ናቸው። እነዚህ ተደናግጦ የወጡ ናቸው። ሁለት መቶ ሀያ አንዶቹ ወደ አሁኑ የተመለሱበት ሁኔታ ነው ያለው። መቶ ሰላሳ ስድስቶቹ አሁንም በሂደት ላይ ያሉ ናቸው። በእኛ በኩል የዕለት ድጋፍ አድርገንላቸዋል። እነዚህ በአጠቃላይ ሶስት መቶ ስልሳ ሰባት ሰዎች ናቸው። በአሁኑ ጊዜ በጉባ አንጻራዊ ሰላም ያለመሆኑንም ጨምረው ገልጸዋል። ለአሜሪካ ድምፅ ናኩር መልካ ከአምቦ